ጥያቄ ሁለት ኢስላማዊ ስነ ምግባርን የምንላበሰው ለምንድነው? መልስ፣ አንደኛ ምክንያቱም የላቀው አላህ እንዲወደን ምክንያት ስለሆነ፣ ሁለተኛ ፍጡራንም እንዲወዱን ምክንያት ስለሆነ፣ ሶስተኛ የውመል ቂያማ ሚዛን ላይ ከባድ ምንዳ ያለው ስለሆነ፣ አራተኛ ሽልማትና ምንዳ በመልካም ስነ ምግባር ምክንያት ስለሚበዛ፣ አምስተኛ፣ ኢማን የተሟላ ለመሆኑም ምልክት ስለሆነ ነው።